የኢትዮጵያ መንግስት ባለስልጣናት ኦነግ ሸኔ ከሚሉትና የሕዝብ ተወካዮች ምክር ቤት በአሸባሪነት ከፈረጀው ራሱን የኦሮሞ ነጻነት ጦር ብሎ ከሚጠራው የታጠቀ ቡድን ጋር ለመስራት ስምምነት የደረሰው ሀገርን እና ሕዝብን ወደ ገደል እየከተተ ያለ የጥፋት ኃይል ያለውን በጠቅላይ ሚኒስትር አብይ የሚመራውን የኢትዮጵያ ፌዴራል መንግስት ለመዋጋት ነው ሲል የፌዴራሉ መንግስት በአሸባሪነት የፈረጀውና ክልሉን እያስተዳደረ ያለው ህወሀት ባወጣው መግለጫ አስታወቀ። በአፋር ክልል በንጹሐን ላይ የደረሰውን ፍጅት በገለልተኛ ዓለም አቀፍ ተቋም እንዲጣራ እንደሚፈልግም በመግለጫው አመልክቷል። ሙሉጌታ አጽብሃ ዝርዝሩን ይዘዋል። መግለጫው ስምምነት ላይ የተደረሰው ሀገርና ህዝብ ወደ ገደል እየከተተ ያለው የጥፋት ኃይል የአብይ አህመድ ቡድን ብሎ የጠራው የፌዴራሉ መንግስት ለመዋጋት መሆኑ ነው የገለጸው። ይህ ስምምነት ቀጣይ የሀገሪቱ ጉዞ የተቃና ለማድረግና ከሌሎች ጋር ለመተባበር እንጂ ለማንኛውም ህዝብ ያነጣጠረ አይደለም ብሏል። ሌሎች ህዝቦችም ለስምምነቱ እንዲተባበሩ ጠይቋል። ህወሀትና የኦሮሞ ነጻነት ግንባር ሰራዊት መንግስት ሸኔ ብሎ የሚጠራው ኃይል በኢትዮጵያ ፓርላማ በአሸባሪነት የ የተሰየሙ መሆኑ ይታወቃል። በአፋር ክልል በንጹሐን ዜጎች ላይ ጉዳት ያደረሱት የመንግስት ኃይሎች ናቸው በማለት መግለጫው ከሷል። ሰራዊቱም በስነ ምግባሩ የታወቀ ሰላማዊ ሰዎች ላይ እና ታሪካዊ ቅርሶች ላይ ጉዳት እንዳይደርስባቸው የሚከላከል ነው ብሏል። በአፋር ክልል በሰላማዊ ዜጎች ላይ ደረሰ የተባለው ጉዳት በገለልተኛ ዓለም አቀፍ ተቋም እንዲጣራ የጠየቀው መግለጫው ለዚህም የክልሉ መንግስት እንደሚተባበር ነው የገለጸው። በሌላ ዜና የትግራይ ኃይሎች በወልዲያ ወረታ መስመር ጥቃት በማካሄድ ንፋስ መውጫ ሩጫ ከተማ መቆጣጠራቸው የሰራዊቱ ወታደራዊ ኮማንድ ገልጿል። ኮማንዱ ጨጩሆ እንዲሁም ደብረ ዘቢጥ የተባሉ አካባቢዎችም ከኢትዮጵያ መከላከያ ሰራዊትና አማራ ልዩ ኃይሎች ተዋግቶ ማስለቀቁ አስታውቋል። በትናንትናው ዕለት የአማራ ብልጽግና ባወጣው መግለጫ በወልዲያና ንፋስ መውጫ አካባቢ ሾልኮ የገባ ኃይል ተደምስሷል ማለቱ ይታወቃል። ለአሜሪካ ድምጽ ሙልጌታ ጽብሃ መቅለም። ሙልጌታ ጽብሃን ለዘገባው አመሰግናለሁ። በሌላ በኩል የጠቅላይ ሚኒስትር ጽህፈት ቤት በትናንትናው ዕለት በጠራው ጋዜጣዊ መግለጫ ራሱን የኦሮሞ ነፃነት ሰራዊት ብሎ የሚጠራው ሸኔና ህወሃት ይፋ ያደረጉት አብሮ የመስራት ስምምነት አዲስ ነገር አይደለም ሲል ማስታወቁ ይታወሳል።